ጥምረት ለለውጥና ዲሞክራሲ ሲኦአርዲ ካለፈው ሚያዝያ ወር አንስቶ ነው በየሳምንቱ ሰኞ ሰኞ የተቃውሞ ሰልፎችን በተለያዩ የኬንያ ከተሞች የሚያካሂደው። ዋና ጥያቄው በመጪው ዓመት ነሐሴ ወር ላይ ከሚካሄደው ፕሬዚዳንታዊ ምርጫ አስቀድሞ የኬንያ የምርጫ ኮሚሽን ይለወጥ የሚል ነው። የትናንትናውን ጨምሮ ባለፉት አምስት ሰኞዎች የተካሄዱት የተቃውሞ ሰልፎች በሰላማዊ መንገድ አልተጠናቀቁም። ፖሊስ ሰልፈኞቹን ለመበተን አስለቃሽ ጭስና የፕላስቲክ ጥይት ብቻ ሳይሆን ሕይወት የሚቀጥፍና የሚጎዳ አረሩንም በመጠቀሙ ሰዎች ተገድለዋል፣ ተጎድተውም ሐኪም ቤት ገብተዋል። አመፅና ግጭቱ ያስከተለው ጉዳት ግን የተቃውሞ ጥያቄ አቅራቢዎቹን ተስፋ አላስቆረጠም። እንደውም ጥያቄያቸው ጆሮ አግኝቶ ለውይይት በር ካልተከፈተ ሰልፍ የሚካሄድበት ቀን ከአንድም ሁለት ሊሆን እንደሚችል በኬንያ ምክር ቤት የተቃውሞ ፖለቲካ ፓርቲዎች ጥምረት የሆነውን ሲኦአርዲን ወክለው አባል የሆኑት ጆንሰን ሙታማ ይናገራሉ። ለመንግስት ይህን ሰላማዊ ሰልፍ ሰኞ ሰኞ እያደረግ ነው። እናም ውይይት እንዲደረግ ካልፈለግ አስተውል ሰኞና ሐሙስም እናደርገዋለን እያል ነው ነው። ሁለት ሳምንት ሰጥተናቸዋል። አዎንታዊ ምላሽ ካልሰጡን በሳምንት አራት ቀን እናደርገዋለን። ከዚያም በሳምንት ሰባቱንም ቀን እናደርገዋለን። አሊያም ያለማቋረጥ ለ24 ሰዓታት ይሆናል። ዲሞክራሲን ለማግኘት ምን ማድረግ እንደሚገባ እናሳያለን። ጎዳናዎች ላይ እንቀመጣለን። መንገድ ላይ እንተኛለን። እኛ በምንገኝበት ስፍራም ብስክሌት እንኳ የማለፍ ዕድል አይኖረው። ትናንት የሲዩአርዲ ጠንካራ ይዞታ እንደሆነ በሚነገርለት ኪሱሙ የተካሄደው የተቃውሞ ሰልፍ ቢያንስ የሁለት ሰው ህይወት ጠፍቶበትና በርካቶችም በጥይት ተጎድተውበት ነው ያከተመው። ፖሊስ ለሚተኩሰው ጥይት ተሰላፊዎቹ በድንጋይ መልስ ሲሰጡ እንደነበር ነው የተገለጸው። ከዚህ በተቃራኒው ዋና ከተማ ናይሮቢ ላይ ትናንት ሰኞ የተካሄደው ሰልፍ ከሌላው ጊዜ የተረጋጋ እንደነበር ቢነገርም ፖሊስ ግን እዚህም ሰልፈኞችን ለመበተን ጠንከር ያለ ኃይል መጠቀሙ ተሰምቷል። በናይሮቢ የፍሬዴሪክ ኤበርት ተቋም ተጠሪ ዶክተር ሃይንስ ቦንጋርትስ ፖሊስ ሰልፉን ለመቆጣጠር፣ ተሰላፊዎቹም እጅ ላለመስጠት የተፋጠጡ ይመስላል ይላሉ። ፖሊስ እንደተናገረውም ከሆነ እስካሁን ሲደረግ እንደሚታየው ባለን ኃይል ሁሉ የሚያስፈልገውን እናደርጋለን ነው። ውሃ የሚተፉ ተሽከርካሪዎችንና አስለቃሽ ጢስ ይዘው ወዲያ ወዲህ ሲሯሯጡ የእርስ በርስ ጦርነት ያለ ነው የሚመስለው። ይህ ደግሞ በይፋም የመንግስት ድጋፍ አለው። እናም ለተመለከተው በፖሊስና በተቃዋሚዎች መካከል የሚካሄድ ፍጥጫ ይመስላል። ተቃዋሚ ሰልፈኞቹ ሙስና ተንሰራፍቶበታል፣ ባለስልጣናቱም ገለልተኛ አይደሉም ያሉት የሀገሪቱ የምርጫ ኮሚሽን እንዲለወጥ ግፊታቸውን ቀጥለዋል። የሀገሪቱ የፖሊስ አዛዥ ጃፔት ኮሜ ነፍሳችሁን የምትወዱ ከሆነ በሰልፉ እንዳትሳተፉ ሲሉ ቁርጥ ያለ ዛቻ አሰምተዋል። እንዲያም ሆኖ በየሰኞ ዕለት በሺዎች የሚገመቱ በየከተማው ለሰልፍ ይወጣሉ። ዶክተር ሃይንስ ቦንጋርትስ እንደሚሉት በሰልፉ የሚሳተፉት አንዳንድ ወጣቶች ስራ በማጣታቸው ተስፋ የቆረጡ አይነቶች ናቸው። እዚያ በመገኘታቸው ገንዘብ ሊከፈላቸው ይችላል። በሌላ በኩል የኬንያ ፖለቲካ ሲታይም፣ ይላሉ፣ የሰልፉን አላማ መስመር ለማሳት ተሰላፊዎቹ በሌላ አካል ገንዘብ ተከፍሏቸው ይሆናል። ኬንያ በጎርጎሮሳዊ 2007 ዓ ም ከምርጫ ጋር በተያያዘ አመጽና እምቢታ ከአንድ ሺህ የሚበልጡ ዜጎች የሞቱባት አገር ናት። ፖሊስ ከሁለት ሳምንታት በፊት በተቃውሞ ሰልፍ ከተሳተፉት ሁለት ገሏል። ትናንትም እንዲሁ። እስከሚመጣው ነሐሴ ምን ያህሉን ይቀጥፎ ይሆን?